ከሁሉ ቀዳሚው ግን የዓለም ዜና ነው። ማንተጋፍቶት ያቀርብልናል። የዲደብሊው ዜና። ጤና ይስጥልኝ አድማጮች፣ በቅድሚያም አርስተ ዜና የኢትዮጵያ ብሔራዊ ምርጫ ቦርድ ሕዝባዊ ወያኔ ሓርነት ትግራይ ህወሓትን ከፖለቲካ ፓርቲነት መሰረዙን ዛሬ ይፋ አደረገ። ህወሓት ከፓርቲነት የተሰረዘው በሶስት ወራት ጊዜ የእርምት እርምጃ እንዲወስድ በቦርዱ የቀረበለትን ጥያቄ ባለመፈጸሙ መሆኑ ተገልጧል። በደቡብ ኢትዮጵያ ክልል ጋሞዞን በተከሰተ ግጭት አንድ የጸጥታ አባልን ጨምሮ የአራት ሰዎች ህይወት ማለፉን የአካባቢው ነዋሪዎች ገለጹ። በግጭቱ በርካቶች መቁሰላቸውና ቁጥራቸው ያልታወቁ የመኖሪያ ቤቶች መቃጠላቸው ተጠቅሷል። ፕሬዚዳንት ዶናልድ ትራምፕ ከካታር ኤሚር ሼክ ታሚም ቢን ሐሚድ አልታኒ ጋር ዛሬ ድዋ ውስጥ በቀጠናዊ ጉዳዮች ላይ ተወያዩ። በውይይቱ ስለ ሩሲያና ዩክሬን ጉዳዩም ማንሳታቸው ተዘግቧል። ካታር ከዩናይትድ ስቴትስ አውሮፕላን አምራች የቦይንግ ኩባንያ የ400 ቢሊዮን ዶላር አውሮፕላኖችን ለመግዛት ስምምነት መፈረሟም ተገልጧል። ዜናው በዝርዝር የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሀርነት ትግራይ ህወሃትን ከፖለቲካ ፓርቲነት መሰረዙን ዛሬ ይፋ አደረገ። ቦርዱ ባለፈው የካቲት አምስት ቀን 2017 ዓ ም ካወጣው ህዋትን የሚያግድ መግለጫ በኋላ ይጠበቅ የነበረውን ፓርቲውን የመሰረዝ ውሳኔ ዛሬ ይፋ አድርጓል። ህወት ከፓርቲነት የተሰረዘው በሶስት ወራት ጊዜያት የእርምት እርምጃ እንዲወስድ በቦርዱ የቀረበለትን ጥያቄ ባለመፈጸሙ መሆኑን ቦርዱ የአዋጅ ቁጥርና አንቀጽ ጠቅሶ ዛሬ ባወጣው መግለጫው አሳውቋል። ህዋት የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔን አስቀድሞ ሲቃወም ቆይቷል። የህዋት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ባለፈው ሳምንት መጨረሻ ጉዳዩን አስመልክተው ለፓርቲያቸው ልሳን ገልጸዎት እንደነበረው ከሆነ ህዋት የተሰረዘው በጦርነት ወቅት በ2013 እንጂ አሁን አይደለም ብሏል። ህዋት እንዲመለስለት በመጠየቅ ላይ ያለውም ይህንኑ የቆየው ዕውቅና እንጂ ሌላ አዲስ ምስገባ አይደለም ሲሉ አስረድቷል። በደቡብ ኢትዮጵያ ክልል ጋሞ ዞን በተከሰተ ግጭት አንድ የጸጥታ አባልን ጨምሮ የአራት ሰዎች ሕይወት ማለፉን የአካባቢው ነዋሪዎች ገለጹ። በግጭቱ በርካቶች መቁሰላቸውም ተጠቅሷል። በአካባቢው የጸጥታ አባላት ላይ ተኩስ ከከፈቱ በኋላ እንደሆነ ግጭቱ የተከሰተው የዓይን እማኝ ለዶችቬሌ ተናግሯል። ማንነታቸው ያልታወቁ ጥቃት አድርሰዋል ነው የተባለው። ክስተቱ ተከሰተ ሲባል ጥይት ድምፆች መሰማት ጀምረዋል። ከዛ በኋላ ያገኙትን ሰው ሁሉ በጥይት እየተኮሱ ያባረሩ ሁለት ቀን ሙሉ ውለዋል። ወደ ሶስት ሰዎች ናቸው ነው እየተገደሉት። ለምሳሌ አቶ ባይኖ ባደገ የሚባል ግለሰብ ትናንት ቀብረውታል የተገደለ ሰው ነው። ሌሎች ደግሞ ሁለት ሰዎች አሉ። የክልሉ የጸጥታ ጥበቃ ባለስልጣናት እስካሁን ጥቃቱን አስመልክቶ ያሉት ነገር የለም። ነገር ግን በታጣቂዎቹ ጥቃት ህይወቱ ያለፈው የጸጥታ አባል ትናንት ቀብሩ ተፈጽሟል። በአርባ ምንጭ ሪፈራር ሆስፒታል ህክምና እየተደረገላቸው እንደሚገኙም የሆስፒታሉ ስራ አስኪያጅ ዶክተር አዲስ ተስፋዬ ለዶቼቬሌ አረጋግጧል። አገልግሎት ሊያገኙ የመጡት አካባቢዎች ነበሩ። ፖሊሶች ናቸው።

በደቡብ ኢትዮጵያ ክልል ጋሞ ዞን በአርባ ምንጭ ዙሪያ ወረዳ የሚገኙ የዛይሴ ማህበረሰብ አባላት በልዩ ወረዳ መዋቅር ለመደራጀት የሚያስችላቸውን ጥያቄ እያቀረቡ እንደሚገኙ ይታወቃል። ዜናውን የላክልን የሐዋሳ ወኪላችን ሸንግዛው ወጋየሁ ነው። በዜና መጽሔት ተጨማሪ ዘገባ ይኖረናል። የጀርመን ርዕሰ ብሔር ፍራንክ ቫልተርንሽታይን ማየር ሐማስ በመስከረም 26 ቀን 2016 ዓ ም ድንገተኛ ጥቃት ባደረሰበት ስፍራ የሚገኘውን ሙዚየም ዛሬ ከእስራኤላቻቸው ኢስሐቅ ሄርዞግ ጋር ጎበኙ። ደቡባዊ እስራኤል ጋዛ ጠረፍ አቅራቢያ ጥቃት በደረሰበት የቤሪ ስፍራ ተገኝተውም ባሰሙት ንግግር ሰብአዊነታችን ሊጠነክር ይገባል ብሏል። ፍራንክ ቫልተር ሽታይንማየር እስራኤል ከሐማስ ጋር በምታደርገው ጦርነት የተነሳ ጋዛ ውስጥ የተቋረጠው የሰብአዊ እርዳታ በአስቸኳይ እንዲጀመር ትናንት ጥያቄ አቅርቧል። ፍራንክ ቫልተር ሽታይንማየር ይህን ጥያቄ ለእስራኤል ፕሬዚዳንት ኢስሐቅ ሄርዞግ ያቀረቡት የጀርመንና እስራኤል ስድሳኝ የሰባተኛ ዓመት የዲፕሎማሲ ግንኙነትን በተመለከተ ትናንት ኢየሩሳሌም ውስጥ በተወያዩበት ወቅት መሆኑ ተዘግቧል። የሰብአዊ እርዳታው ለጋዛ ነዋሪዎች በአፋጣኝ እንዲቀጥል ተማጽኛችኋለሁ። የሰብአዊ እርዳታው እንዲቀርብ እገዳው መነሳት አለበት። የእስራኤል ፕሬዝዳንት ይስሐቅ ኤርዞግ በበኩላቸው ታጋቾች ቅድሚያ ወደ ቤታቸው ሊመለሱ ይገባል ብሏል። ለጀርመን ርዕሰ ብሔር ፍራንክ ቫልተር ሽታይንማየር ትናንት የእስራኤል ፕሬዝዳንታዊ የክብር ሜዳሊያን ማበርከታቸውም ታውቋል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶይቼ ቬለ ሬዲዮ ነው። የጀርመን አዲሱ መራይ መንግስት ፍሬድሪሽ ሜርስ ለፌዴራሉ ምክር ቤት ቡንደስታግ ዛሬ ባሰሙት የመጀመሪያ ንግግራቸው ጀርመን ወደ ቀደመ ተፎካካሪነቷ መመለስ አለባት አሉ። ለዚህም ባልደረቦቻቸው ጠንክረው መስራት እንዳለባቸው አሳስቧል። መራይ መንግስት ፍሬድሪሽ ሜርስ ጀርመንን አውሮፓ ውስጥ ጠንካራ መደበኛ ጦር ሰራዊት እንዲኖራት ማድረግ ግባቸው መሆኑንም አሳውቋል። Die Bundesregierung wird zukünftig alle finanziellen Mittel zur Verfügung stellen. Der German Federal Bank ist German Makler, der für den Euro aus Ankara mitgenommen hat Megambat zur weiteren Vergabe ausverlagert worden und Europa auf den ersten Besatzler gelaten, bei der Economy der Nachfrage nach. Und als ich den Nachschlag und die Nachfrage nicht mehr bekam, kam ich bei der fordern es geradezu ein. ጀርመን በሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባልነቷ ቁርጠኛ መሆኗን በመግለጥ ጥንካሬያችንን ጠላቶቻችንን ያባርራል፣ ድክመታችን ይጋብዛቸዋል ብሏል። ጀርመን ለአይሁዶች ጥበቃ የሚደረግባት መሆን አለባትም ማለታቸው ተደምጧል። ፕሬዝዳንት ዶናልድ ትራምፕ ከካታር ኤሚር ሼክ ታሚም ቢን ሐማድ አልታኒ ጋር ዛሬ ድዋ ውስጥ በቀጠናዊ ጉዳዮች ላይ ተወያዩ። በውይይቱ ስለ ሩሲያና ዩክሬን ጉዳይም ማንሳታቸው ተዘግቧል። ፕሬዚዳንት ዶናልድ ትራምፕ ዛሬ ወደ ካታር ከማቅናታቸው አስቀድሞ ሳውዲ አረቢያ ውስጥ ሶሪያ ጊዜያዊ መሪ ፕሬዚዳንት አህመድ አልሻርአን አነጋግሯል። እንደ የተባበሩት አረብ ኤሚሬቶች ባሕሬንና ሞሮኮ ሁሉ ሶሪያ ከረዥም ጊዜ ባላንጧ እስራኤል ጋር ግንኙነቷን መደበኛ አድርጋ እንድታስተካክል ሲሉም አሳስቧል። የሳውዲ አረቢያ አልጋውራሽ ልዑል መሐመድ ቢን ሳልማን በተገኙበት በአንድ ወቅት ለአልቃይዳ ታማኝ መሆናቸውን ሲገልጡ ከነበሩት የሶሪያው ፕሬዝዳንት ጋር ሲጨባበጡም ታይቷል። ካታር ከዩናይትድ ስቴትስ አውሮፕላን አምራች የቦይንግ ግዙፍ ኩባንያ የአራት መቶ ቢሊዮን ዶላር አውሮፕላኖችን ለመግዛት መስማማቷ ተገለጠም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የ200 ቢሊዮን ዶላር ስምምነቱ ለካታር አየር መንገድ 160 ጀቶች ግዥን ያካተተ መሆኑን ተናግሯል። ዶናልድ ትራምፕ እና የካታር ኤሚር ሼክ ታሚም ቢን ሐማድ አልታኒ ስምምነቱን የካታር ዋና ከተማ ድዋ ውስጥ ዛሬ አከናውኗል። ስምምነቱን በተመለከተ ዶናልድ ትራምፕ አዲስ ክብረሰን ሲሉ አወድሰውታል። ይህ ዶችቬሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርዕስተ ዜናውን በድጋሚ እናሰማለን። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሀርነት ትግራይ ህወሓትን ከፖለቲካ ፓርቲነት መሰረዙን ዛሬ ይፋ አደረገ። ህወሓት ከፓርቲነት የተሰረዘው ሶስት ወራት ጊዜ የርምት እርምጃ እንዲወስድ በቦርዱ የቀረበለትን ጥያቄ ባለመፈጸሙ መሆኑ ተገልጧል። በደቡብ ኢትዮጵያ ክልል ጋሞዞን በተከሰተ ግጭት አንድ የጸጥታ አባልን ጨምሮ የአራት ሰዎች ህይወት ማለፉን የአካባቢው ነዋሪዎች ገለጹ። በግጭቱ በርካቶች መቁሰላቸውንና ቁጥራቸው ያልታወቁ የመኖሪያ ቤቶች መቃጠላቸው ተጠቅሷል። ፕሬዚዳንት ዶናልድ ትራምፕ ከካታር ኤሚር ሼክ ታሚም ቢን ሐማድ አልታኒ ጋር ዛሬ ድዋ ውስጥ በቀጠናዊ ጉዳዮች ላይ ተወያዩ። በውይይቱ ስለ ሩሲያና ዩክሬን ጉዳይም ማንሳታቸው ተዘግቧል። ካታር ከዩናይትድ ስቴትስ አውሮፕላን አምራች የቦይንግ ኩባንያ የ400 ቢሊዮን ዶላር አውሮፕላኖችን ለመግዛት መስማማቷም ተገልጧል። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ። የዓለም ዜና ያቀረበልንን ማንተጋፍቶትን አመሰግናለሁ።